ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።

ሰላም ጤና ያስጥልን። እንደምን አመሻችሁ አድማጮች። ከዋሽንግተን ዲሲ የእሁድ ታህሳስ 19 ዓም ፕሮግራማችንን ይዤ የማስተናግዳችሁ ቆንጆ ይታየ ነኝ። ንጉሱ ታምሬ ዝግጅታችንን ይመራል። ሄኖክ ሰማ እግዜር ደግሞ እረፍት ላይ ነው። በዛሬ መስተዋት ዝግጅታችን በተለያዩ የትምህርት ዘርፎች ማለትም በጤና፣ በቴክኖሎጂ፣ በንግድ ስራ፣ በስራ ፈጠራ አስተዳደር፣ በተለያዩ ትምህርት ዘርፎች

ጥናታዊ ጽሁፎች፣ ዜናዎች፣ መማሪያና ማስተማሪያ ቪዲዮዎችን ድረገጽ ማለት ነው አቡጊዳ ዳት ካም ብለው ትምህርታዊ ድረገጽ በህብረት የጀመሩ ሁለት አብሮ አደግ ወጣቶች የዛሬ የመስተዋት እንግዶቻችን ይሆናሉ። ባለፈው መስታወት ከጋምቤላ ኤችአይቪ ኤድስ መከላከያና መቆጣጠሪያ ቢሮ ዲሬክተር ጋር ያካሄድነውን ውይይትም

እንቀጥላለን። መሰረታዊ ኤድስ ውይይቶች የሚካሄድባቸው ክለባትና በተለያየ ግሩፕንግ ተማሪዎች ነፃ የሆነ የራሳቸው ፒር ኤጁኬሽን የሚወስዱበትና እነዚህም ደግሞ ያገኙትን እውቀት በመጠቀም

ወደ ምርመራ የሚመጡበት ሁኔታ የተመቻቸ። አቶ ካን ጋንቱዋክ ይባላሉ። በተለይ በወጣቱ ዙሪያ ስለሚደረገው የኤች አይቪ ኤድስ ግንዛቤ ማስጨበጥ ጥረት ከወሱበት የወሰድ ነው ነው። ሙዚቃዎችም አሉን። አድማጮች የዓለም ዜናዎችን እናስቀድምና እንመለሳለን። መልካም የሁድ ምሽት እንደምን አምሽታቸዋል። ዜናውን የማቀርበው አዲሱ አበበ ነኝ።

ወደ አራት ዓመታት የዘለቀውን የሶሪያ የእርስ በርስ ጦርነት ለማብቃት ሞስኮ ላይ በመጪው ጥር መጨረሻ ገደማ ከተቃዋሚዎች ጋር በሚደረገው የሰላም ድርድር ለመገኘት ፈቃደኛ ነኝ ይላል የሶሪያ መንግስት። ሆኖም ወደ ሰላም የሚያደርሰው መንገድ አንዳንድ መሰናክሎች እንዳሉት ተነግሯል። የሶሪያን አንድ ሶስተኛ የሚቆጣጠረው እስላማዊ መንግስት ጦርነቱን ለማቆም በተካሄደ በየትኛውም የሰላም ድርድር አልተሳተፈም።

እንዲሁም ሞስኮ ውስጥ ከሶሪያ ባለሥልጣናት ጋር ለማካሄድ በታቀደው ድርድር ተቃዋሚዎች አንድ ወጥ የሆነ የተቀናጀ መልስ አልሰጡም። ዩናይትድ ስቴትስና ኔቶ አፍጋኒስታን ውስጥ የሚያካሄዱትን ጦርነት ማብቃታቸውን ዛሬ እሁድ በኦፊሴል ይፋ አድርገዋል። ዳሩ ግን ላለፉት 13 ዓመታት ይዋጉት የነበረው ታሊባን ዛሬም ለአፍጋኒስታን መንግሥት ትልቅ ስጋት እንደሆነ ይታወቃል።

ዩናይትድ ስቴትስና ምዕራባውያን ሸሪኮች ጦርነቱን እንዳበቁ በኦፊሴል ይፋ ያደረጉት ዛሬ እሁድ ካቡል ውስጥ በሚገኘው ዋና ጦር ሰፈራቸው በተከናወነ ስነ ስርዓት ላይ ነው። ነገር ግን ወደ 13500 ወታደሮችን አፍጋኒስታን ውስጥ የሚያስቀሩ ሲሆን 11ሺው አሜሪካውያን ናቸው። የዓለም አቀፉ ደህንነት ረዳት ኃይል ዋና አዛዥ አሜሪካዊ ጆን ካምፔል፣ ይህ ማለት ግን አሉ፣ ኔቶና ዩናይትድ ስቴትስ ካቡልን ይረሳሉ ማለት አይደለም።

162 መንገደኞችንና ሠራተኞችን እንደያዘ የጠፋው የእስያ አውሮፕላን ፍለጋ ነገ ሰኞ ማለዳ ይቀጥላል ተባለ። ጃቫ ባህር ላይ የተጀመረው ፍለጋ ሌሊቱን ተቋርጦ አድሮ ነበር። ከኢንዶኔዥያዋ ሱረባያ ከተማ ተነስቶ ወደ ሲንጋፖር ያመራ የነበረው ይኸው አውሮፕላን ከ42 ደቂቃ በረራ የጠፋው ትናንት ቅዳሜ ማታ ነው።

ከአየር ትራፊክ ተቆጣጣሪዎች ክትትል ውጭ ሆኖ ከመጥፋቱ በፊት አብራሪው መጥፎ የአየር ጠባይ ስላጋጠመው በ1800 ሜትር ዝቅታ ለመብረር ከጃካርታ ፍቃድ እንደጠየቀም ተገልጧል። ከአንድ የግሪክ ደሴት ወጣ ብሎ በሚገኝ ስፍራ በመንገደኞች ጀልባ ላይ ከተነሳ ቃጠሎ ነመዳን በመቶዎች የሚቆጠሩ ሰዎች እርዳታ እየጠየቁ መሆናቸው ተሰማ።

ወደ አምስት መቶ ከሚጠጉ መንገደኞች መካከል 150 ሰዎች የዳኑ ሲሆን ሌሎቹ የእጅ ስልኮቻቸውን በመጠቀም የእርዳታ ያለህ እያሉ በመማጸል ላይ እንደሆኑም ተሰምቷል። የጣሊያ አስቸኳይ ጊዜ ሰራተኞች እንደገለጡት አንድ ሰው ከቃጠሎ ለማምለጥ ሲሸሽ ሕይወቱ አልፏል። ከምዕራቧ የግሪክ ፓትራስ ደሴት ዛሬ እሁድ የተነሳችውና ወደ ምስራቅ እስያ አንኮራ

ይቅርታ ወደ ምስራቅ ጣሊያን አንኮና ከተማ ታመራ የነበረችው ጀልባ ከ80 ኪሎ ሜትር ጉዞ በኋላ ነበር ከታችኛው ክፍል በተነሳ እሳት የጋየችው። አነሳሷ ግን ከምዕራብ ግሪክ ባህር ወይም የባህር ዳርቻ እንደሆነም ተመልክቷል። በመጨረሻም

የቀድሞውን የሮማ ርዕሰ ሊቃነ ጳጳሳት አባ ዮሐንስ ጳውሎስን እንደ አውሮፓ አቆጣጠር በ1981 ዓ ም ለመግደል ያልተሳካ ሙከራ ያደረገው የቱርክ ተወላጅ ትናንት ቅዳሜ ወደ ቫቲካን በመሄድ በአቡኑ መቃብር ላይ አበባ አኖረ። አንድ የቫቲካን ቃል አቀባይ እንደገለጠው በወቅቱ አቡኑ ይቅርታ ያደረጉለት

መሄመት አሊ አግኛ ወደ መካነ መቃብሩ ከመድረሱና ሁለት ነጫጭ ሮዝ አበባዎች መቃብራቸው ላይ ከማስቀመጡ አስቀድሞ ለጥቂት ደቂቃዎች የሕሊና ጸሎት አድርሰዋል። አባ ዮሐንስ ጳውሎስ ሊገድላቸው የሞከረውን ይህንኑ ግለሰብ የታሰረበት ኢጣሊያ ወህኒ ቤት ሄደው እንደ ጎበኙ በኋላ እንደ አውሮፓ አቆጣጠር በ2000 ዓ ም ለመፈታቱ አማላጅ እንደሆኑት አይዘነጋም።

ግለሰቡ ከዚያ በፊት ከመፈታቱ አስቀድሞ ግን በተለያዩ ወንጀሎች እስሩን ፈጽሞ ተጠቅላላው ከእስር ቤት ወይም ከሆኒ መውጣቱ ይታወቃል። አድማጮቻችን፣ ለሰዓቱ ያለን ዜና የሆነው ለማጠቃለያ ተመልሼ እመጣለሁ። አዲሱ አበበ ነኝ። ከመስተዋት ፕሮግራም ጋር መልካም ምሽት።

የዓለም ዜናዎችን አደመጥን። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የእሁድ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ ከአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 የመስታወት አስተናጋጃችሁ ቆንጅ ይታየ ነኝ።

ትምህርታዊ ድረገጽ የጀመሩ ሁለት አብሮ ወጣቶች ከሄኖክ ሰማ ጊዜር ጋር ያደረጉት ውይይት አንዱ ዝግጅታችን ይሆናል። በኢትዮጵያ የችአይቪ ኤድስ ይዞታ በአገር አቀፍ ደረጃ ቀንሶ ሳለ በጋምቤላ ክልል ከፍ እንዳለ መሆኑን አስመልክቶ የጀምር ነውን ውይይት እንቀጥላለን። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። በቅድሚያ ሙዚቃ ነው የምንጋብዛችሁ።

የፌረል ዊሊያምስን ሀፒ የተባለውን እጅግ በጣም የተወደደለት ዜማ ነው የምንጋብዛችሁ። አብራችሁን ቆዩ።

ሀፒ የፌረር ዊሊያምስን እጅግ የተወደደ ዜማ ነበረ ያደመጥነው። በነገራችን ላይ የአውሮፓውያኑ 2014 ዓመተ ምሕረት በጥቂት ቀናት ይሰናበትና 2015 እንቀበላለን። በያላችሁበት አዲሱን ዓመት 2015ን ለምትቀበሉ አመቱ የደስታ፣ የጤና፣ የብልጽግና የምትፈልጉት ሁሉ እንዲሆንላችሁ እንመኛለን። ንጉሱ መልካም አዲስ ዓመት።

መልካም አዲስ ዓመት ቆንጅቴ። ለሁላችንም አድማጮቻችንን ይህን አዲስ ዓመት ለሚቀበሉትም እንኳን አደረሳችሁ ብለናል። ባልደረቦቻችን ሁሉ ባሉበት እየሰሩ ስራ ላይ ላሉትም ሁሉ እንኳን ስላለ ማለት ነው።

እረፍት ላይ ለሚገኙት ለእነ ሄኖክም እንደዚሁ፣ እነ ሄኖክንም ጨምሮ አሉላ ሁሉንም እናመሰግናለን። መልካም አዲስ ዓመት። ወደ መስተዋት ዝግጅት ስንሻገር ሁለት አብሮ አደግ ወጣቶች ተባብረው የጀመሩትን ትምህርታዊ ድረገጽ የተመለከተ ዘገባ ነው ያዝንላችሁ። በዚህ የአውሮፓውያን አመት በርካታ ወጣት የፈጠራ ስራ ባለሙያዎችንና የማህበረሰብ መሪዎችን ታሪክና ስራዎች ስናካፍላችሁ ከርመናል።

ለማሟሻ ሲል ሄኖክ ሰማእግዜር እንግዶች ጋብዟል ብዟል። እናድምጥለት። ስሜ ሚካኤል ሙላት አራጌ ይባላል። የምኖረው ሄልሲንኪ ፊንላንድ ነው። ከጓደኛዬ ጋር በመሆን ከጓደኛዬ ከፍጹም አሳምነው ጋር በመሆን እንዲሁም ከሌሎች የቡድን ሜምበሮች ጋር በመሆን ኒአቦጊዳ ዶት ኮም እየተባለ በአይነቱ የመጀመሪያ የሆነ ትምህርታዊ ድረገጽ አቋቁም

እንግዲህ ትምህርታዊ ድረ ገጽ ነው። ይህ አቡጌዳ ዶት ኮም ከዛ ጋታ ይዞ እኔም ድረ ገጻችሁን ስመለከተው ነበረ የተለያዩ ትምህርቶችን የሚያስጨብጡ ቁም ነገሮችን የሚያሳዩ አሰራሮችን የሚያሳዩ ቪዲዮዎችን እና ጽሑፎችንም ጭምር ያዘለ ነው። ትምህርታዊ ድረ ገጽ ማለት ምን ማለት ነው? በቅድሚያ ትምህርታዊ ድረገጽ ማለት

በተለያዩ የትምህርት ዘርፎች ማለትም በጤና፣ በቴክኖሎጂ፣ በንግድ ስራ፣ በስራ ፈጠራ፣ በአስተዳደር እንዲሁም እኔ እዚያውን መጥቀስም አልችላቸው በተለያዩ ትምህርት ዘርፎች ያሉ ወይም የተሰሩ ጥናታዊ ጽሑፎች፣ ዜናዎች፣ መማሪያና ማስተማሪያ ቪዲዮችን ያለው ድረገጽ ማለት ነው። እንግዲህ እንደዚህ አይነት ድረገጾች በስፋት በዓለም ዙሪያ በተለያዩ ቋንቋዎች

ከአን አካዳሚ አለ። ከዛም ደግሞ ዩዴሚ የመሳሰሉት በገንዘብ ክፍያም በነጻም ማንኛውም ሰው ትምህርት የሚፈልግ ሰው ካለ ትምህርት የሚቀስምባቸው አሰራሮችንና ሂደቶችን የሚያይባቸው ድረገጾች ናቸው። እና የእናንተ ነጻ ነው? አዎ፣ የኛ አሁን ባለው ይዘት ነጻ ነው። ነጻ የሆነው ምንድን ነው? ተጠቃሚዎች ራሳቸው ናቸው መጥተው ይዘቶችን ድረገጹ ላይ የሚያካፍሉት

እና እነዚህ ተጠቃሚዎች የሚያካፍሏቸው ይዘቶች ሌሎች ተጠቃሚዎች በነጻ ያገኛቸዋል ማለት ነው። እስቲ ለምሳሌ አንድ ሰው ወደ ድረገጻችሁ ቢሄድ ሊያገኛቸው የሚችላቸው መረጃዎች ምን ምን እንደሆኑ እንዲያው ለምሳሌ ግለጽልኝ። አሁን ለምሳሌ በኮምፒውተር አጠቃቀም ጋር በተያያዘ ለምሳሌ የድረገጽ አሰራር፣ የግራፊክስ ዲዛይን፣ ኤክሴል፣ እነዚህ እንደዚህ የኮምፒውተር አጠቃቀሞችን

በአካውንቲንግ ወይም በመዝገባ አያያዝ ብትሄድ እንደዚሁ ከመዝገባ አያያዝ የተያዙ ትምህርቶች አስተማሪዎች ሲያስተምሩ አይነት ይዘቶች እና በተለያዩ አይነት የትምህርት ዘርፎች እንደዚህ አይነት ትምህርታዊ የሆኑ ማጠናከሪያ አይነት ትምህርታዊ አይነት ይዘቶች በእኛ ድረገጽ በአቦጊዳ ዶትኮም ይገኛሉ ማለት ነው። መልካም እንግዲያውስ እንደዚህ ይገኛሉ እያለን ከምንነጋገር ለምን

እኔም አሁን ወደ ድረገጽ ልግባና አቡጌዳ ዶት ኮም የአቡጌዳ ነው። ገብቻ አለሁኝ። እንግዲህ ድረገጹ ላይ በርካታ ቪዲዮዎች ይታዩኛል። ወደታች ወረድ እያልኩኝ ነው። አስቀድመህ ከጠቀስካቸው እዚህ የቴዴክስ ንግግር በዳንኤል ጋድ ይላል። የተለያዩ ትምህርቶችንም ያዘሉ

ጽሁፎች ይታዩኛል። እስቲ ከዚህ መሀል የትኛውን እንምረጥ? ለምሳሌ ሂሳብ ሂሳብ መማር እንፈልግ ቢባል ወይ ደግሞ ስታቲስቲክስ መማር እፈልጋለሁ ወይ ካልኩለስ መማር እፈልጋለሁ የሚል ሰው ፊዚክስ መማር እፈልጋለሁ የሚል ሰው እዚህ ሄዶ ማየት ይችላል። እስቲ አንዱን ቪዲዮ እንስማ። ዛሬ የምናየው ደግሞ ሃይፐርቦሊክ የሚባል ነው። ሃይፐርቦሊክ ማለት ሳይን ኮሳይን ታንጀንት የሚባል እናቃለን፣ ራይት መጀመሪያ ማወቅ ያለ የሚገባን በሃይፐርቦሊክ ማለት ነው ሳይን

ኮስ አንታን የሚባላል። ኦኬ ለነዚ ኤክስ ኤክስ እዚ እናረግለት። ኦኬ ለነዚ ቴክኒካል እንዴት ነው የሚቀይሩት? ይሄ ሃይፐርቦሊክ ኤች ይጨመርለታል ማለት ነው። ስለዚህ ምን ይሆናል? ሳይን ኤች ኤክስ ይሆናል፣ ሳይን ሃይፐርቦሊክ ማለት ነው

ይሄ ደግሞ ኮሳይን። አሁን ለምሳሌ ተማሪዎች ከሂሳብ ትምህርት ካለምሳሌ በተያያዘ በተያዘ በአማርኛ እንደዚህ ማጠናከሪያ ትምህርት ቢፈልጉ እኛ ድረገጽ ላይ መጥተው ካለ በቀላሉ ሰርች እንችናለን። ይ መፈለጊያ ገጽ አለን። በዛ ፈልገው ካለ የሚፈልጉትን ማጠናከሪያ ያገኛሉ ማለት ነው። ይሄ ደግሞ በሁሉም ፊልድ ነው። በፊዚክስ ሊሆን ይችላል። ኮሌጅ ውስጥ በሚሰጡ ትምህርቶች ሊሆን ይችላል። ዩኒቨርሲቲ ውስጥ በሚሰጥ ትምህርት ሊሆን ይችላል።

እንዲሁም ከፍ እያለ ይሄዳል። እንዲሁም ደግሞ ለማንኛውም ተገልጋይ ሊሆን የሚችል ለአዋቂዎች ቤት ላሉ ሰዎችም ሊሆኑ የሚችል ለተማሪዎች ብቻ ሳይሆን ለምሳሌ ሲዲ እንዴት ማቃጠል ይቻላል፣ ወይም ደግሞ አንድን ነገር በኮምፒውተር ወይ ቪዲዮ ወይ ድምፅ እንዴት መላክ ይቻላል፣ የመሳሰሉትን በአማርኛ በራሳቸው ቋንቋ ማግኘት የሚችሉበት ነው። አንዳንድ ቪዲዮዎች ተመልክቻለሁ ከእነሱም እንዲሁም ደግሞ የምግብ አሰራር እሱ ራሱን

ክህሎት የምግብ አሰራርም አለ። እስቲ ጥቂት እና ድምታዲያ የምግብ አሰራር ካለ እንዴት ሰንብታችኋል ተመልካቾቻችን። በዛሬው ቀን ደግሞ ያዘጋጀንላችሁ የምግብ አሰራር የስጋ ከድንች ጋር በአልጫ ነው። እዚህ ያዘጋጀነው ስጋ ከአልጫ ጋር ከድንች ጋር ስንሰራ የሚያስፈልገን ነው፣ ስጋ ያስፈልገናል። የተፈጨ ስጋ አለን እዚህ ጋ ግማሽ ኪሎ ስጋ፣ የተፈጨ ስጋ

ሽንኩርት ያስፈልጋል። ቅመሞችም አሉን። አልጫ ስለሆነ ያው ኩርኩም ያስፈልገናል ማለት ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። መስመር ላይ በስልክ ከሄልሲንኪ ፊንላንድ ሚካኤል ሙላት አራጌ ይገኛል። ከጓደኛው ከፍጹም አሳምነው ጋር በመሆን ትምህርታዊ ድረገጽ ሰርተዋል። አቡጌዳ ዶት ኮም ይባላል። የተለያዩ

ከሳይንስ ትምህርቶች አጠቃላይ የሆኑ የቤት ነገሮች እንዴት ይሰራሉ የሚሉ አስተሳሰቦችንና ጥናቶችን የሚያቀርብ ድረገጽ ነው። ምንድን ነው እንደዚህ አይነት ድረገጾች ጥቅማቸው ትላለ? ያው ትምህርት ማንም ሰው መማር ይችላል። ይህንንስ ትምህርት የሚያቀርቡት ቪዲዮዎቹን የሚሰጡት እነማን ናቸው? ራሳችሁ ናቸው የምትሰሩት ወይስ ማን ነው የሚያቀርበው? በመጀመሪያ እነዚህ ትምህርታዊ ይዘቶች

ኢትዮጵያን ማዕከል ያደረጉ ነው። የኢትዮጵያን ችግር ሊፈቱ የሚችሉ ናቸው። ለምሳሌ አንድ አሜሪካ ውስጥ ያለ ተመራማሪ አንድ የኢትዮጵያን ችግር ሊፈታ የሚችል ርዕሰ ጉዳይ ላይ ለምሳሌ በንጹህ አቅርቦት ላይ ሊሆን ይችላል። ወይም በተለያዩ አረስቶች የሆነ ጥናታዊ ጽሑፍ ሲሰራ እኛ ሳይቲካ እኛ ድረገጽ ካሄደው እነዚህ ጥናታዊ ጽሑፎች ሊያስቀምጥ እና ሌሎች ተማሪዎች ኢትዮጵያ ውስጥ ያለ ወይም ከኢትዮጵያ ውጭ ያሉ

ኢትዮጵያኖች ይህን ጥናታዊ ጽሑፍ ቢያዩ እና ይህን ጥናታዊ ጽሑፍ አይተው የበለጠ ደግሞ ቢያሳድጉት ውሳኔ ሰጫ አካላቶች ፖሊሲ የሚያወጡ ሰዎች ደግሞ እነዚህን ጥናቶች፣ ምርምሮችን ማዕከል አድርገው ለኢትዮጵያ እቅድ ቢያወጡ ልዩ ሙያ ያላቸው እንደዚሁ ደግሞ ኢትዮጵያኖች እነዚህን እውቀቶች አይተው እነሱ ካላቸው ነባራዊ ክህሎት ጋር አዋህደው ለችግሮች እንደዚህ መፍትሄ መስጠት ቢችሉ

እንደዚህ ሁሉም የእውቀት ማህበረሰቦች ተማሪዎች፣ አስተማሪዎች፣ ፖሊሲ አውጪ አካሎች፣ ውሳኔ ሰጪዎች እንዲሁም ባለሙያዎች እንደዚህ አንድ ላይ እንደዚህ መጥተው በጋራ አንድ ላይ እጅ እና ጓንቶ ነው እንደዚህ ቢሰሩ እና ችግርን ቢፈቱ ለኢትዮጵያ በጣም ይጠቅማል። ይሄ ደግሞ ሶሪ በአይነቱ የመጀመሪያ የሆነ ነገር ነው። እንግዲህ ከዚህ ከዚህ ቀደምም ቪዲዮዎችን የሚሰበስቡ ድረ ገጾች አሉ እንደምናውቀው

ድረ ዩቱብ፣ ኢትዮ ዩቱብ የመሳሰሉ ድረ ገጾች አሉ። ምንድን ነው የሚለየው? የእናንተን የኛው፣ አንደኛ የኛ ሙሉ በሙሉ ትምህርት ኃይል ነው፣ ትምህርትን ማዕከል ያደረገን። ሁለተኛ ደግሞ ትምህርት ኃይል ደግሞ ስንል ኢትዮጵያ በተለያዩ ዓለም ያሏት ተማሪዎችን፣ ምሁራኖችን ለኢትዮጵያ ሁለገብ ችግር መፍትሄ ለማምጣት የሚያሰባስብ ነው። ይሄ በጣም ይለያል ከሌሎች። ስለዚህ ማንም ሰው ልክ ዩቱብ ላይ እንደሚደረገው ሁሉ በእናንተ ድረገጽ ሄዶ

ቪዲዮም ሆነ የተለያዩ መልእክቶችን ማስቀመጥ ይችላል ማለት ነው። እንዴት እንደሚሰራ እስኪ አብራራለን። ማስቀመጥ ይችላል ትክክል ነው። ለምሳሌ አንድ ሰው የፌስቡክ ወይም የጎግል ፕላስ ተጠቃሚ ከሆነ በዛ በቀጥታ እኛ ድረገጽ ላይ መግባት ይችላል። ከሌለው ደግሞ አዲስ እንደ አዲስ ተመዝግቦ አዲስ አካውንት ፈጥሮ የእኛ ድረገጽ አባል ተጠቃሚ መሆን ይችላል።

እንደዛ ሬጅስተር ካደረገ በኋላ ከተመዘገ በኋላ ትምህርታዊ የሆኑ ቪዲዮዎችን ባሉት በተለያዩ የትምህርት ክፍሎች ማስቀመጥ ይችላል። ትምህርታዊ የሆኑ ጽሁፎችን፣ ጦማሮችን ባሉት የተለያዩ የትምህርት ክፍሎች ማስቀመጥ ይችላል። ትምህርታዊ የሆኑ ጥናታዊ ጽሁፎች ባሉት ክፍሎች ማስቀመጥ ይችላል ማለት ነው እና በዛ ዛ እኛ ድረገጽ ውስጥ ላሉት የማህበረሰቦች ማካፈል ይችላል እንዲሁም ደግሞ

የሚል ድረገጽ ላይ ያልተመዘገቡት ግን እንዲሁ መጥተው ድረገጹን የሚጎበኙትን ሰዎችን መድረስ ይችላል ማለት ነው። እንግዲህ እናንተ ሁለታችሁ ትተዋወቁ ነበርና ሀሳቡን እንዴት እንዳመነጫችሁት እንደው ምን ውጤት እናመጣለን ብላችሁ ነው ወደዚህ ስራ የገባችሁት? ሚካኤል አንተ እና ፍጹም። አመሰግናለሁ ሄኖክ። እኛ እንግዲህ እኔ እኔ እና ፍጹም አሳምነው እንግዲህ ጓደኛሞች ነን፣ ድሮ ጀምሮ ከሃይስኩል ጀምሮ ማለት ነው አዲስ አበባ እና

ድሮው ቀልድ ነበር ልጅ ሆነን። አሁን ደግሞ አደግን፣ አሁን ደግሞ ቁም ነገር ማውራት ጀምርም አለ እና ቁም ነገር ስናወራ ሁል ጊዜ የተለያዩ ነገሮች እናወራለን። በተለይ ደግሞ ሁለታችን የአይቲ ባለሙያ ስለሆነ ሁል ጊዜ ምን እናድርግ እያልን እንጓይ ነበር እና ደግሞ በአይቲ መልኩ ብዙ ያየ ናቸው ችግሮች አሉ እና አንደኛው ይሄ የትምህርትን ማዕከል ያደረገ የትምህርታዊ የሆነ የእውቀት ፍሰት ችግር እንዳለ መለስተኛ ጥናት ካደረግን በኋላ ከዛ በኋላ ይሄን አይነት

የፈጠራ ስራ በመዘየድ ከዛሬ አንድ ዓመት ተኩል አካባቢ ኢአቦጌና ድረገፅን ለመስራት ወሰንን። ከዛ ሳይንሳዊ ጥናቶች፣ እቅዶች፣ ሌሎች ተጓዳኝ ነገሮችን ማድረግ ከዛሬ ሁለት ወር ገዳማ አካባቢ ድረገጹን ለመጀመሪያ ጊዜ ለተጠቃሚዎች አወተነዋል ማለት ነው። እንግዲህ በጣም አጭር ጊዜ ነው። ከሁለት ወር በፊት ነው ይህንን ድረገጽ ያወጣችሁት።

የሰው ምላሽ ምን ይመስላል? በጣም ነው የሚገርመው። እኛ እንግዲህ እንደዚህ በአጭር ጊዜ ውስጥ እንደዚህ አዲስ የሆነ ነገር አወጥተን ተቀባይ አግኝተን ተጠቃሚዎች እየመጡ የተለያዩ ትምህርታዊ ይዘቶችን ያካፍላሉ፣ እንዲሁም ደግሞ ተጠቃሚዎች መጥተው እንዲሁ በብዛት ይጎበኙናል ብለን አስበን አልነበርም። እንደውም አሁን ያለን የተጠቃሚዎች

ብዛትና ድጋፍ የበለጠ እንደሚሰራ ነው የሚያበርታታ ነው። በጣም መልካም። እንግዲህ በእጅጉ አድርጌ ነው የማመሰግነው ሚካኤል ሙላት አራጌ። ከልጅነት ጓደኛ ከፍጹም አሳምነው ጋር ሆነ የጀመራችሁትን ትምህርታዊ ድረገጽ አስመልክቶ ለሰጠህን ማብራሪያ እንዲያው በአጠቃላይ የመጨረሻ ጥያቄ ላድርገውና ይህንን ወጣቶች ልክ እንደናንተ አብረው ያደጉ አብረው የተማሩ ወጣቶች በሚሰሯቸው ስራዎች ተባብሮ መስራትን

አንድን ሀሳብ ደግሞ አጎልብቶ መሬት ወደ ረገጠ ሥራ ማውረድ በጣም ከባድ ስለሆነ በእናንተ የነበሩ ፈተናዎች ምን እንደሚመስሉ እና ከዚህ ምን ሊማሩ እንደሚችሉ በመግለጽ እናጠቃል። አመሰግናለሁ። እኔ ያው እማየው የሁሉ ነገር ምንጭ ሀሳብ ነው። በተለይ ደግሞ የጥሩ ነገር ምንጭ ጥሩ ሀሳብ ነው። እኛ እኔና ፍጹም ምን ጥሩ ነገር እንስራ ብለን እናስብ ነበር በተደጋጋሚ ማለት ነው። እና ያን እንደዚህ አይነት ሀሳብ በማሰባችን ነው እንግዲህ

ይሄን ድረገጽ ለተጠቃሚዎች ያደረስ ነው ማለት ነው እና ሁሉም ኢትዮጵያኖች በተለያዩ ባለም የሚገኙ ኢትዮጵያኖች እንደዚህ ሁለት ወይም ሶስት ሲሆኑ እንደዚህ ምን ጥሩ ነገር እናርግ እኛ በራሳችን በምንችለው በአቅማችን ምን እናርግ ብለው ቢወያዩ ጥሩ አይነት መልስ ያገኛሉ ብዬ ተስፋ አረጋለሁ። በጣም ነው የማመሰግነው። ሚካኤል ሙላት አራጌ እግዚአብሔር ይስጥልኝ። ማመሰግናለሁ በዚህ አጋጣሚ

በመላው ዓለም የሚገኙ የአሜሪካ ድምፅ ታዳሚዎች የአቦጊዳ ዶት ኮም ድረገጽን እንዲጎበኙና ያሏቸውን ትምህርታዊ ይዘቶች እንዲያጋሩ አመሰግናለሁ። በጣም አመሰግናለሁ ሚካኤል አመሰግናለሁ። እንግዶቻችንን እናመሰግናለን። አድማጮቻችን፣ እንደሰማችሁት አቡጊዳ ዶት ኮምን እንድትጎበኙ ጋብዛዋችኋል። ተጋበዙላችሁ

I got you. you. I I you. I I

ኃይሉ ካሳሁን ነበር። በጉራግኛ ዜማው ያዝናናን፣ እናመሰግናለን። ቀጣዩ ውይይት ደግሞ ባለፈው ከጀመርነው የቀጠለ ነው። በየአመቱ በዓለም ዙሪያ ለኤች አይቪ ኤድስ ወረርሽኝ ትኩረት በመስጠት በጸረ ኤድስ ጥረቶች የተገኙ ውጤቶች፣ ያሉት ችግሮች የሚገመገሙበት በተለይም ደግሞ ወደፊት የሚጠብቁ ትግሎች ላይ ትኩረት የሚደረግበት የዓለም ኤድስ ቀን

በኢትዮጵያ የታሰበው የዘንድሮ ጋምቤላ ክልል እንደነበረ ይታወሳል። ክልሉ ከተቀሩት የሀገሪቱ አካባቢዎች የኤች አይቪ ስርጭቱ እየቀነሰ ባለበት በአሁኑ ወቅት የዚያ ክልል ከፍ እንዳለ በመሆኑ ጉዳዩ ትኩረት እንዲያገኝ በማለት እንደነበር በጊዜው አውስተናል። የቫይረሱ ስርጭት ሊቀንስ ያልቻለበት ምክንያት፣ ወደፊትስ ምን ለማድረግ ታቅደዋል የሚሉ እና መሰል ጥያቄዎችን ይዘን

የክልሉን የኤች አይቪ ኤድስ መከላከያና መቆጣጠሪያ ቢሮ ኃላፊ ለውይይት መጋበዛችንን ታስታውሳላችሁ። አቶ ካን ጋ ተዋክ ይባላሉ። በወጣቱ ዙሪያ ምን ስራዎች እየተሰሩ ነው ብለን ጠይቀናቸው መልስ ከሰጡበት ይጀምራሉ። ዛሬ ኖትኦል ወጣት ሴቶች ሊበን ትላልቅ ትዳር ያላቸውም ሴቶች፣ ዝግተኛ የኑሮ ደረጃ ያላቸው ደህና የኑሮ ሌበል ላይ ያለው ወንድ ካለ በውሽሜነት በተለያየ አንግል

ግብረ ስጋ ግንኙነት የሚፈጠርበት ሁኔታና ያለ ኮንደም እርስ በርስ ይህንም ኮንታክት የሚደራረጉበት እና የቫይረሱን ስርጭት በዚህ አይነት መልኩ ሴቶች ላይ እንዲባባስ ከሚያደርጉት አንዱ መገለጫም ነው። ለቫይረሱ መዛመት መንስኤ የሆኑትን ምክንያቶች ሰበቦች ነው የዘረዘሩልን። ህብረተሰቡን ለማስተማር እነዚህ ጎጂ ልማዶች በተለይ ደግሞ

ኮንዶም መጠቀም አስፈላጊ መሆኑን ለማስተማር ሌሎችንም መንገዶች መቆጠብንም፣ የተለያዩ መንገዶች አሉ እና እነሱን ለማስተማር ምንድን ነው ጥረት እየተደረገ ያለው? አዎ ልክ ነች። እንደ መንግስት እንግዲህ በአጠቃላይ እንደ ሀገሪቱ በተቀመጠው የፖሊሲ አቅጣጫ መሰረት ዋናው መከላከል መሰረት ያደረገ አቅጣጫ ነው።

እና በዋናነት ቅድም ከላይ የጠቀስኳቸውን ነጥቦች የሁሉም ህብረተሰብ ክፍል እንደመሆኑ መጠን የኖለጅ እጥረት አለ። በዚህ ይህንን ችግር ታክል ለማድረግ መንግስት የወሰደውን እኛ እንደ ክልል የተለያየ ኮንፈረንሶች አካሂደናል። ህዝባዊ ኮንፈረንሶች በጋምቤላ ክልል ሶስት የሚሆኑ ብሔረሰብ ዞኖች አሉ

በእነዚህ ሶስቱ ብሔረሰብ ዞኖች ጋምቤላ ክልል ከፌደራል ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት እንደዚሁ ከፌደራል ጤና ጥበቃ በዋናነት ደግሞ ከቀዳማዊ እመቤት ቤት ጽሕፈት ቤትም እንደዚሁ አብሮ በጋራ በመቀናጀት ሰፊ የመድረክ ውይይቶች የተካሄዱበት ሁኔታ አለ። እንዲያውም በዋናነት

ትኩረት ያደረግነው መጀመሪያ አመራሩ ላይ ነው። ከፕሬዚደንት በሚመራ መድረክ ጀምሮ እስከታች ያለው የመንግስት መዋቅር እርከኖች ኮንፈረንሶች አካሂደናል በተደጋጋሚ። እንዲያውም በሁለት ሺህ ስድስት የኢትዮጵያ ቀዳማዊት እመቤት ወይዘሮ ሮማን በሚመሩ ፕሮግራም እና እሳቸው በተገኙበት በሶስቱ ብሔረሰብ ዞኖች እንደዚሁም በጋምቤላ ክልል ርዕሰ ከተማ

ህዝባዊ ውይይቶች የተካሄደበትና እነዚህ ጎጂ ልማዳዊ ድርጊቶች እንደዚሁም በቂ ያልተሟላ የኤች አይ ቪ ኤድስ እውቀት የሌላቸው ማህበረሰብ ግንዛቤ ከማስጨበቅ አኳያ መንግስት ሰፊ ስራ ሰርቷል። እነዚህን በማስተባበር በተሰሩት የግንዛቤ ማስጨበጫ መድረክ ውይይቶች ላይ ቀጣይ መሆን ያለበትን

እያንዳንዱ ማህበረሰብ ኤችአይቪ ኤድስ ከመከላከል አኳያ ዋናው ትልቁ ነገር እያንዳንዱ ግለሰብ ራሱን የኤችአይቪ ኤድስ ስታተሱን እንዲያውቅ ምርመራ የማድረግ አንዱ ግንባር ቀደም ይሺው ነው። በዚህ ነው የጋምቤላ ክልል ካለው የኤችአይቪ ኤድስን ስርጭት አኳያ የዘንድሮ የኤችአይቪ ኤድስ ክብረ በዓል በጋምቤላ እንዲከበር ዋናው

እንደ ታርጌት ተይዞ የነበረውን የ በፍቃድኝነት ላይ የተመሰረተ የኤች አይቪ ኤስ ምርመራ ሰዎች በራሳቸው ፍቃድ እንዲያደርጉ ካምፔን የተዘጋጀበት እና ባለፈም እንደተናገር ነው በሰፊው ህብረተሰቡ ወጥቶ የራሳቸውን የኤች አይቪ ኤስ ስታተስ አውቆ ፖዚቲቭ የሆኑትን ከመድኃኒት ከመውሰድ ጋር ሊንክ እንዲደረጉ ና

አንዱ የመከላከል ዘዴ እንደመሆኑ መጠን በተለይ ቫይረስ የተገኘበት መድኃኒት እየወሰደ ካለ የቫይረስ ሬፕሊኬሽን በሰውነቱ ላይ መድኃኒቱን ስለሚቆጣጠረው ወደ ሌሎቹ የማሰራጨት አዝማሚያ ይቀንሰዋል እና ይህንንን በሰፊው ባለፈ ተጀመረ እንጂ ዓመቱን ሙሉ ይህንን ፕሮግራም በተለያየ የህብረተሰብ ክፍል ወይንም ወረዳዎች

ስኬል አፕ በማድረግ ሰፊ እንቅስቃሴ እየሰራን እንደሆነ ከወዲሁ ለመግለጽ እወዳለሁ እና ይህንን ስራ አንደኛ ጎን ለጎን ሁለት ነገር ነው እዚህ የሚሰራው። በቂ የተሟላ የኤች አይቪ እውቀት፣ ክህሎትና አስተሳሰብ እንደዚሁ ስራው የባለቤትነት ስሜት እንዲኖረው የረሰቡ የማስጨበጥ ስራ ይሰራል። ከዚህም በተጓዳኝም እንደዚሁ

ህብረተሰቡን በቂ እውቀት ካገኘ ራሱን በፍላጎት ወጥቶ እንዲመረመር በመንግስት መቅረብ ያለባቸውን ግብዓቶች እንደነ ጤና ተቋማት ዝግጁ የማድረግ ቴስኪቶች፣ እንደዚሁ የምርመራ መሳሪያዎች እና ባለሙያዎች በማዘጋጀት እያንዳንዱ ህብረተሰብ ነፃ ምርመራ የሚያገኝበት እና ቀጣይ የመንግስት ሰርቪሶች የሚያገኝበት ሁኔታ በእቅድ

በሚመራ እንቅስቃሴ ላይ እንገኛለን። አቶ ካን እስካሁን የኤች አይ ቪ ኤድስ ምርመራ በገጠር በቀበሌ ደረጃ በብዛት እንደተስፋፉ ነው የምናውቀው፣ የጤና ጣቢያዎች። በእነዚያ የጤና ጣቢያዎች የኤች አይ ቪ ምርመራ ይካሄዳል ለሚመጡ ምክንያቱም

ህብረተሰብ ውስጥ በሚሰሩ ስራዎች ነው ቫይረሱን መቆጣጠር የሚቻለው። ምክንያቱም ጉባኤዎች ይካሄዳሉ። ጉባኤ ላይ መሳተፍ የሚችለው የተወሰነ የህብረተሰብ ክፍል ነው። ነገር ግን እነዚህ ጣቢያዎች የሚደርሷቸው እስከ መጨረሻው ድረስ ያሉትን የህብረተሰብ ክፍሎች ስለሚደርሱ በተለያዩ ምክንያቶች ወደ እነዛ ጣቢያዎች ሲመጡ የኤች አይ ቪ ምርመራ እድል ያገኛሉ ወይ? እንደ ቫይረሱ ስርጭት መጠን መግዘፍ ማለት ነው።

በትክክል አሁን እንዳልሽው በጋምቤላ ክልል ወደ ሰላሳ የሚሆኑ ጤና ጣቢያዎች ይገኛሉ። ከመንግስታዊ ካልሆኑት ጋር ሲዳመር ወደ ሰላሳ ሁለት የሚሆኑ እና ከዛ በላይ ጤና ጣቢያዎች አሉ በየወረዳዎች ላይ ማለት ነው። እነዚህን አገልግሎት በመደበኛነት የምክርና መመሪያ አገልግሎት ሲሰጡ ቆይቷል። አሁንም እየሰሩ ይገኛሉ።

በጥቅል ስናይ እያንዳንዱ ወረዳ በቂ የሆነ የምርመራ ጣቢያዎች አሉ፣ ጤና ጣቢያዎች። እንዲያውም ከሁለት ወረዳዎች በስተቀር አኮቦ እና ጆር የሚባሉት ወረዳዎች ካልሆኑ በስተቀር የተቀሩትን የኅብረተሰብ ክፍል በአጠቃላይ ነፃ ምርመራ የሚያገኙበት የመንግስት አገልግሎት ተቋማት ይገኙበታል እና ሰርቪሱን ማግኘት የሚፈልግ ኅብረተሰብ

ሰርቪሱ በእያንዳንዱ አካባቢ የሚገኝበት ሁኔታ አለ። አገልግሎቱን እዚህ ላይ ግን አቶ አቶ ካን አገልግሎቱን እንዲያገኙ እነዚህን ስለ ቫይረሱ ስርጭት ያላቸው ግንዛቤ ዝቅተኛ የሆነውን ወይም ደግሞ በተለያዩ የምጣኔ ሀብት ችግሮች ምክንያት ልቅ የግብረ ስጋ ግንኙነት ማድረግ የሚገደዱትን የህብረተሰብ ክፍሎች ይህንን አገልግሎት

የማግኘት እድሉን እንዲጠቀሙበት ምንድን ነው የሚደረገው? ምክንያቱም መጨረሻ ላይ የሚያገለግለው እነዛ የህብረተሰብ ክፍሎች ግለሰቦች ሄደው አዎ ይሄንን ነገር መመርመር አለብኝ ብለው መመርመራቸው ነው ለውጥ የሚያመጣው እና እንዴት ነው የምትደርሷቸው? ህብረተሰቡን እንዴት ነው የምትደርሱት? ቀጣይ የሆነ ትምህርት ለመስጠት ነው። ቀደም ለመጥቀስም ሞክር ያለው

ምንድነው ከአምናም እስካሁን ድረስ ለወደፊትም በቀጣይነት እየሰራንበት ያለው ማህበረሰብ ሞብላይዝ የማድረግ እና በቂ የሆነ እውቀት እንዲያገኝ የትምህርትና ቀስቀሳ ስራ መስራት ነው። ይህንን እንግዲህ በሰፊው ቅድም እንዳልኩት በሁሉም የሶስቱ ብሔረሰብ ዞኖች ክልሉን ውስጥ ያሉት ማለት ነው

የተለያዩ ኮንፈረንሶች ተካሂዷል። ውይይት የተካሄደባቸው ኮንፈረንሶች ማለት ነው። እነዚህ ኮንፈረንሶች በቂ የሆነ ኢንፎርሜሽን የሚተላለፍባቸው እና ማነቆ ሆኖ የሚታዩትን ቅድም ያልኳቸውን የኤች አይ ቪ ኤድስን ስርጭት የሚያባብሱት ሁኔታዎች ግልጽ በሆነ መንገድ

ውይይት ተካሂዶባቸው ከዛ በኋላ በቂ ግንዛቤ ህብረተሰቡ እንዲያገኝ ሰፊ ስራ ተሰርቷል፣ በሶሻል ሞብላይዜሽን እና ህዝበ ንቅናቄና ቅስቀሳ ስራ ላይ። ስለዚህ ቅድም እንዳልኩት በጋምቤላ ርዕሰ ከተማ ብቻ ሳይሆን በሁሉም ወረዳዎች ሰፊ የሆነ የህዝበ ንቅናቄ ቅስቀሳ ስራ የተሰራበት ሁኔታ አለ። ይህንን ስራ በበለጠ ሁኔታ ለማጠናከር አሁንም ቢሆን

የሚጠናከርበት ሁኔታና ህብረተሰቡን በቂ የሆነ የእውቀት የክህሎትና የአስተሳሰብ እና የአኗኗር ዘይቤ ባህሪን ለውጥ የሚያመጣ እውቀት የማስጨበጥ ሰፊ ስራዎች የተሰራበት ሁኔታና እስኬላፕ የምናደርግበት ሁኔታ ላይ ነው ያለ ነው። ከዛ በኋላ ነው ህብረተሰቡን እነዚህ ቀደም ያልናቸውን ሰርቪሶች በበቂ ሁኔታ ሊጠቀሙበት

እና ግንዛቤ ኖሯቸው ሊጠቀሙባቸው የሚገቡትን ከዚህ አኳያል እና ኦልሞስት ስራው ኢንቴንስፋይ በሆነ መልኩ እየተሰራበት ያለ ሚስል እንደምንሰማው ደግሞ አቋረጥኩት። የልማት ስራ የልማት እንቅስቃሴ በርከት እያለ በሚመጣበት ጊዜ ከተሞች ሰፋ እያሉ ይመጣሉ። ከነሱን ተከትለው የመጠጥ ቤት እና የመሳሰለው ለእንደዚህ አይነት ሁኔታ

ለመጋለጥ የሚያመቹ ሁኔታዎች ይፈጠራሉ። እና እሱም አንድ ችግር ነው የሚል ነገር እንሰማለን። ምን ያህል ይህን ያብራሩልናል? አዎ እሱ ትክክል ነው። ቅድም እንዳልኩት ከሶሾ ኢኮኖሚክስ ሲቹዌሽኖች ጋር የሚያያዙት ነው። የቫይረሱን ስርጭት ማህበራዊና ኢኮኖሚያዊ በዋና በዋናነት አሁን መላው ሀገሪቱ በልማት ርብርብ ላይ ባለበት ሁኔታ

ተጋላጭ የሚሆኑትን ማህበረሰብ ውስጥ በተለይ እነዚህ የቀን ስራ የሚሰሩትን በሰፋፊ የልማት ስራ ቦታዎች ላይ የተሰማሩ እነዚህን ማህበረሰብ በሙሉ በዋናነት በተለይ ወጣቱ ክፍል ትምህርት ቤት ውስጥ ያለውና ከትምህርት ቤት ውጭ የሆነውን በአጠቃላይ እነዚህ በይበልጥ ተጋላጭ ናቸው የምንላቸውን ማህበረሰብ ታርጌት ባደረገ መልኩ

በሰፊው በእቅድ ውስጥ ያስንበት ሁኔታ አለ። ቅድም እንዳልሽው የህት ቀጠና ያለባቸውን ወረዳዎች ስፔሻል ፎከስ ተሰጥቷቸው በቂ ህብረተሰብ የማስተማርና ሰርቪሱን ዩትላይዝ እንዲያደርጉ ያለበት ኮንዲሽን አለ። በጤና ተቋማት ላይ ደርሶ መመርመር የማይችሉትን ሞባይል የሆነ የምርመራ አገልግሎት የሚሰጥበት ፕሮግራሞች በእኛ እቅድ ተነጥፎ

እነሱ ተግባራዊ እየሆኑበት ያለበት ሁኔታ አለና እነዚህ በይበልጥ ተጋላጭ የምንላቸውን የማህበረሰብ ክፍሎች በተለይ ከሆቴል ስራ ጋር የተያያዙ ሴተኛ አዳሪዎች፣ ልማት ተቋማት ላይ የሚሰሩት በተለይ እነዚህ ሰፋፊ የልማት ቀጠናዎች ላይ ሰፊ የሆነ ታርጌትድ ፕላን ወጥቶላቸው

ተደራሽ የሚደረጉበት ስርዓት ዘርግተናል። በቅድ መሰረት በዛ እየተንቀሳቀስ እንገኛል። ወጣቱ ላይ እና ትኩርና አቶ ካም በትምህርት ቤቶች አካባቢስ ወጣት ወንዶች እና ሴቶች ልከልቅ ከልቅ የግብረ ስጋ ግንኙነት እንዲቆጠቡ ወይም የመከላከያ እርምጃዎችን እንዲወስዱ ምን አይነት ቀጣይ ጥረት ይደረጋል? እዛ ጋ ነው ዋናው ትኩረት መደረግ ያለበት አይደለም? ትክክል?

እንዳልሽው ቅድምም በጠቀስኩት አግባብ ትምህርት ቤት ውስጥ ያሉት፣ ለምሳሌ አሁን በእያንዳንዱ ትምህርት ቤት መጀመሪያ የትምህርት ቤቱ ማህበረሰብ መምህራን አሉ፣ ቤተሰብ አለ፣ ተማሪው አለ። ስለዚህ በዚህ ዙሪያ ላይ እያንዳንዱ ትምህርት ቤት የኤች አይቪ ኤድስ አንቲኤድስ ክለብ

ቲሞች የተቋቋሙበት ሁኔታ አለ። አሏቸው ክበቦች አሏቸው። ሁሉም ትምህርት ቤቶች ላይ አንቲ ኤድስ ክለብ እንትኖች አሏቸው። የጸረ ኤድስ ክበቦች፣ የጸረ ኤች አይቪ ኤድስ ውይይቶች የሚካሄድባቸው አሰልጣኞች በማሰልጠን እንደዚሁ መልሶ የውይይት አመቻች የሚባሉትን አመቻቾች እንትና ተሰጥቶ

በእነዚህ ክለባትና በተለያየ ግሩፒንግ ተማሪዎች ነፃ የሆነ የራሳቸው ፒር ኤጁኬሽን የሚወስዱበትና እነዚህም ደግሞ ያገኙትን እውቀት በመጠቀም ወደ ምርመራ የሚመጡበት ሁኔታ የተመቻቸ ኮንዲሽን አለ። በወጣቱ ህብረተሰብ፣ ቅድምም እንዳልኩት ከትምህርት ቤት ውጭም የሆኑትን ሞር ታርጌትድ በሆነ መልኩ

ለየት ያለ ፕሮግራም በማዘጋጀት እነሱን አክሴስ የምናደርግበት ራሱን የቻለ ስትራቴጂ ነድፈን በሱ ላይ ስራም እየተሰራበት ያለበት ሁኔታ አለ። አቶ ካ ኦልሞስት ወጣቱ ታርጌትድ በሆነ ስትራቴጂ በቂ የሆነ እና ስኬላት መደረግ ያለባቸውን ስራዎች መጠናከር ያለባቸው ሊመጣቸው እየሰራንበትም ነው። እሺ አቶ

የውርስ ጋብቻን ደግሞ አንድ ወንድ ከአንድ ሴት ሌላ በላይ የማግባት ባህላዊ ልማድን ጎጂ ልማድን ያንን ለመቅረፍ ወይም ለማስቀረት ህብረተሰቡን ለማስተማር ምንድን ነው የሚደረገው ጥረት? ትክክል ነች። አሁን እንግዲህ አንድ የባህላዊ ጉዳይ በአንድ ቀን ወይም በአንድ ጀንበር ሪቨርስ የሚደረግ አለ። ልክ ነህ። ቅድም እንዳልኩት

የውርስ ጋብቻ እንደዚሁም ከአንድ በላይ የማግባት ዘይቤ በጋምቤላ ክልል በሰፊው የሚታይ ጉዳይ ነው። ህብረተሰቡን ለኤች አይቪ በከፋ መልኩ እና በዋናነት ተጋላጭ እንደሚያደርግና ህብረተሰቡን ከእንደዚህ አይነት ጎጂ ልማዳዊ ድርጊት እንዲቆጠብ የተለያየ ሴክተር መስሪያ ቤቶች፣ በትምህርት ቤቶች፣ በሴቶች ህጻናትና ወጣቶች ሴክተር እንደዚሁም በተለያየ ማህበረሰብ ክፍሎች

ኢንክሉዲንግ ሃይማኖት ተቋማት ሰፊ ስራ እየተሰራበት ያለበት ሁኔታ አለ። ቅድም ባልኩት አግባብ ይሄ ነገር ስር የሰደደና ከጀኔሬሽን ጀኔሬሽን የቆየ ጉዳይ እንደመሆኑ መጠን በውይይት የሚፈታ እንደመሆኑ መጠን የተጀመሩት ስራዎች በደንብ እንዲጠናከሩና ህብረተሰቡን ይህንን ባህላዊ ፕራክቲስ ከኤች አይቪ ጋር ቁርኝቱ በጣም የከፋ እንደመሆኑ መጠን

ማህበረሰቡ እንዲገነዘብና ከዚሁ ቀስ በቀስ እንዲላቀቅ ተያዘ ስራ አለ። ከዚህም በማስተሳሰር በተለይ ከአንድ በላይ የማግባቱ ጉዳይ በህግ ማዕቀፍ ከአንድ በላይ ማግባት ወንጀል እንደሆነ ወይንም እንደማይፈቀድ በህግ አግባብ የታቀፈ እና ውሳኔ የተሰጠበት ሁኔታ እና ህብረተሰቡን ከዚሁ ድርጊት እንዲቆጠቡ ቀስ በቀስ ትምህርቶች እየተሰጡ

ህብረተሰቡን በትንሹ ለውጥ እያየንበት ያለበት ሁኔታ አለ። ዞሮ ዞሮ ግን ቅድም እንዳልኩት ስር የሰደደ እና የቆየ ባህል እንደመሆኑ መጠን አሁንም ፕራክቲሱ አለ። ይህም እንግዲህ ሂደት የሚወስድ ነው። የክልሉ አመራር ከላይ እስከታች በሰፊው እየሄደበት ያለበት ኮንዲሽን ነው።

የጋምቤላ ክልል የኤችአይቪ ኤድስ መቆጣጠሪያና መከላከያ ቢሮ ኃላፊ አቶ ጋን ጋቱዋክ ለሰጡን ቃል በጣም አድርገን እናመሰግናለን። በመጨረሻ አድማጮች አንድ ዘገባ እናክልላችኋለን። በጥቂት ቀናት ውስጥ የሚሰናበተው የአውሮፓውያኑ 2014 ዓ ምት በግጭት ውስጥ ለተጠመዱ ህጻናት ከምን ጊዜውም የከፋ አመት ሆኖ ማለፉን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ያስገነዝባል።

በጦርነት በሚታመሱ ሀገሮች ወይም አካባቢዎች የሚኖሩት ልጆች ቁጥር 230 ሚሊዮን እንደሚደርስ ነው ዩኒሴፍ የሚገምተው። ከነዚህም ውስጥ 15 ሚሊዮኑ የሚኖሩት ከማናቸውም በከፋ ደረጃ በግጭቶች የተበጠበጡ በሆኑት በስድስት የዓለም አካባቢዎች እንደሆኑ ዩኒሴፍ ጨምሮ ያስረዳል። እነሱም መካከለኛው አፍሪካ ሪፑብሊክ፣

ኢራቅ፣ ደቡብ ሱዳን፣ የፍልስጤማውያን ግዛቶች፣ ሶሪያና ና ዩክሬን ናቸው። ሊሳሽላይን ሽላይን ከጄኔቫ ለቪኦኤ የዘገበችውን የዓመቱ የዓለም ሕጻናት ሁኔታ ዘገባ ነው የያዝንላችሁ።

የተባበሩት መንግስታት የህጻናት መርጃው ድርጅት ዩኒሴፍ ሁለት ሺ አስራ አራት ዓመተ ምሕረትን የአውሮፓውያኑን ይህንን አሁን የሚወጣውን አመት ማለት ነው በከባድ ብጥብጥ ውስጥ ለተጠመዱ በሚሊዮኖች የተቆጠሩ ህጻናት የመከራ የፍርሃትና የሀዘን አመት እንደሆነ ይናገራል። የዩኒሴፍ የቀውሶች ጉዳይ የህዝብ ግንኙነት ኃላፊ ሴራ ክራው ሲናገሩ ልጆች በግድ በተዋጊነት የተመለመሉበት

በተፋላሚ ወገኖች ሆን ተብሎ የጥቃት ኢላማ የተደረጉበት ዓመት መሆኑን ያስረዳሉ። ይህ የዓለም የሪፖርት ካርድ ቢሆን በቀጥታ ወደቅን ማለት ነው። ለልጆች እጅግ በጣም የከፋ የስቃይ ዓመት ነው። ካአሁን ቀደም ታይቶ በማይታወቅ ደረጃ ልጆች ለጉዳት የተጋለጡበት ዓመት ሆኖ ነው የሚያልፈው።

በቅርብ አመታት እንደዚህ ቁጥራቸው የበዛ ሕፃናት በግጭት በጦርነትና በሁከት በቀጥታ የተጠቁበት አመት የለም። ስር የሰደዱ ነገር ግን በጣም ከባድ ያልሆኑ ግጭቶች በሚካሄዱባቸው የጦርነት ቀጠናዎች 15 ሚሊዮን ሕፃናት በቀጥታ 230 ሚሊዮን ሕፃናት ደግሞ በተዘዋዋሪ ለጉዳት ተዳርገዋል።

ሕፃናቱ የተጋለጡት ገደብ የለሽ ለሆነ ስቃይ እንደሆነ ዩኒሴፍ ያስረዳል። ትምህርት ክፍላቸው ቁጭ ብለው ትምህርታቸውን ሲከታተሉ የተገደሉ፣ በየመኝታቸው በተኙበት የተገደሉ አሉ። ለወላጅ አልባነት ተዳርገዋል፣ ተጠልፈዋል፣ የማሰቃየት ተግባር ተፈጽሞባቸዋል ሲል ዩኒሴፍ ያብራራል። ከአንድ ዓመት በፊት በመካከለኛው አፍሪካ ሪፑብሊክና በደቡብ ሱዳን የእርስ በርስ ጦርነቶች መቀስቀሳቸው በሚሊዮኖች የተቆጠሩ ልጆችን

ለስቃይ ዳርጓል፣ መጠነ ሰፊ ለሆነ ሰቆቃ አጋልጧል። በእነዚህ ሀገሮች በተቀሰቀሱት ጦርነቶች ምክንያት በብዙ መቶ ሺዎች የተቆጠሩ ልጆች ከቀያቸው መሰደዳቸውን ዩኒሴፍ ያስረዳል። ብዙዎች ተገድለዋል፣ ለአካል ጉዳት ተዳርገዋል፣ ብዙ ሺዎችም ለከባድ ረሃብና ወረርሽኝ መጋለጣቸውን ጨምሮ ዘርዝሯል። የመካከለኛው ምስራቅ አካባቢ ውጊያዎችም በተለይ በህጻናትና በሴቶች ላይ ከባድ ስቃይ ማስከተላቸውን

ዩኒሴፍ አትቷል። በዚህ ዓመት ውስጥ ጋዛ ላይ ለ50 ቀናት የዘለቀው ውጊያ 538 ልጆች ሲገደሉበት 54 ሺህ ህጻናት ለጎዳና ኑሮ ተጋልጠዋል ብሏል። ኢራቅ ውስጥ ሴቶችና ልጃገረዶች የወሲብ ጥቃት ተፈጽሞባቸዋል። በባርነት እየተሸጡ ከአገር ወደ አገር ተነድተዋል። በሶሪያ ጦርነት ከተጎዱት ከ7.3 ሚሊዮን ከሚበልጡት ህጻናት መካከል

ብዙዎቹ ተገለዋል ወይም ቀውስለዋል። የሁለቱ ሀገሮች ህጻናት ከጊዜ ወደ ጊዜ እጅግ ለከፋ ጭካኔ የተሞላበት ጥቃት እየተጋለጡ መሆኑን የህጻናት መርጃው ድርጅት ያወሳል። በዩክሬንም ቢሆን በሩሲያ የተደገፈው አመፅ በሚያዝያ ወር ከተቀጣጠለበት ጊዜ አንስቶ ከአንድ መቶ ሺህ የሚበልጡ ህጻናት ከመኖሪያቸው መፈናቀላቸውን ያወሳው ዩኒሴፍ የሚገደሉትና ለአካል ጉዳት የሚዳረጉት ልጆች ቁጥር እየጨመረ መሆኑን ተናግሯል።

ከተጠቀሱት ግጭቶች ተጨማሪ አለ ዩኒሴፍ በዚህ የአውሮፓውያን አመት መጠነ ሰፊ ለሆነ አዲስ የጤና አደጋ ህጻናት ተጋልጠዋል በጊኒ በላይቤሪያና በሴራሊዮን የተዛመተው የኢቦላ በሽታ ወረርሽኝ ምክንያት በሺዎች የተቆጠሩ ህጻናት ወላጆቻቸውን ተነጥቀዋል ከትምህርት ገበታቸው የተፈናቀሉት ልጆች ቁጥር ደግሞ ከአምስት ሚሊዮን በላይ እንደሚሆን ነው የሚገመተው የዩኒሴፍ የህዝብ ግንኙነት ባለስልጣኗ ሴራክራው

Never before have we seen a public health emergency that has affected children, their health. የህፃናቱን ጤና ኑሮ፣ የወላጆቻቸውን ኑሮ፣ ትምህርታቸውን፣ እያንዳንዷን የዓለማቸውን ገጽታ አሁን ኢቦላ እያደረገ ባለው ደረጃ የመታ የህዝብ ጤና ቀውስ አይተን አናውቅም። ምንም እንኳን ያሉት ፈተናዎች እጅግ የከበዱ ቢሆኑም በሚሊዮኖች ለተቆጠሩቱ በግጭቶች የተጠመዱ ህጻናት

ተስፋ አለመጥፋቱን ነው ዩኒሴፍ በማስከተል የሚያስገነዝበው። የተባበሩት መንግስታት ድርጅትና የግል የእርዳታ ድርጅቶች በአንድ ላይ ሆነው አመቱን ሙሉ ነፍስ አድን እርዳታዎችን ሲያደርጉ፣ አንገብጋቢ የሆኑ አገልግሎቶችን ሲሰጡ መቆየታቸውን ዩኒሴፍ ሳያስረዳ አላለፈም። ከአገልግሎቶቹ መካከል ትምህርትና ለአሰቃቂ ሁኔታ ተጋልጠው በከባድ ፍርሃት ለተዋጡ ህጻናት አስፈላጊውን ድጋፍ መስጠት የመሳሰሉት እንደሚገኙበት

ዩኒሴፍ ጠቅሷል።

ውድ አድማጮች ለዛሬ ያሰናዳናቸው ቅንብሮች በዚሁ ማብቃታቸው ነው። አስተያየቶቻችሁ አይለዩን። በነጻው የስልክ መስመር በ2022059942 የውስጥ መስመር 14 በተቀረጸው መመሪያ መሰረት አስተያየቶቻችሁን ላኩልን። በኢሜል የምትልኩ ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩልን ይደርሰናል።

ንጉሱ አንድ ግሩም ሙዚቃ ጋብዘን ነው የምንሰናበተው ብሏል። በመረጠልን ዜማ ወደ ማጠቃለያ ዜና እናለን።

But he finished. I did. I did. I did. I did.

የማጠቃለያ ዜና አሰማለሁ። ወደ አራት ዓመታት የዘለቀውን የሶሪያ የእርስ በርስ ጦርነት ለማብቃት ሞስኮ ላይ በመጪው ጥር መጨረሻ ከተቃዋሚዎች ጋር በሚደረግ የሰላም ድርድር ለመገኘት ፈቃደኛ መሆኑን የሶሪያ መንግስት አስታውቋል። ዩናይትድ ስቴትስና ኔቶ አፍጋኒስታን ውስጥ የሚያካሂዱትን ጦርነት ማብቃታቸውን ዛሬ እሁድ ካቡል ውስጥ በሚገኘው ዋና ጦር ሰፈራቸው ባከናወኑ ስነ ስርዓት ይፋ አድርገዋል።

ነገር ግን ወደ 13 ሺ ወታደሮች አፍጋኒስቱ ይቆያሉ። ከነዚህም 13 ሺ አሜሪካውያን ናቸው ተብሏል። 162 መንገደኞችን እና ሰራተኞችን እንዳያዘ የጠፋው የእስያ አውሮፕላን ፍለጋ ነገ ሰኞ ማለዳ እንደሚቀጥል ተገለጠ።

የቀድሞውን የሮማ ርዕሰ ሊቃነ ጳጳሳት አባ ዮሐንስ ጳውሎስን እንደ አውሮፓ አቆጣጠር በ1981 ለመግደል ያልተሳካ ሙከራ ያደረገው የቱርኩ ተወላጅ ትናንት ቅዳሜ ወደ ቫቲካን በመሄድ በአቡኑ መቃብር ላይ የእቅፍ አበባ አኖረ። አባ ጳውሎስ ሊገላቸው የሞከረውን ሰው እስር ቤት ሄደው እንደጠየቁትና በኋላም በ2000 ዓ ም ሲፈታ እንዳማለዱት አይዘነጋም። ዜናው አበቃ።

የአሜሪካ ድምፅ ራዲዮ ጣቢያ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሰኞ በልዩ ፕሮግራም ከምሽቱ 1 ሰዓት በ1431 መካከለኛ ሞገድ በመደበኛው ደግሞ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጆ ይታየነኝ። ፕሮግራማችንን የመራልን ንጉሱ ታምሬ በደህና ደሩ።

This program has come to you from the Voice of America, Washington.